ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዩ ሻምሃሪክ ይጎብኙ። ዶክተር ሚዛን ኪሮስ በኢትዮጵያ ጤና ሚኒስቴር የኮሮና ቫይረስ ብሔራዊ ግብረ ኃይል አስተባባሪ። በአሁኑ ወቅት ኢትዮጵያ ውስጥ የኮሮና ቫይረስ መስፋፋት ከምን ደረጃ ደርሷል? አሳሳቢነቱስ ምን ያህል ነው? አሁን ሰዓት ያለ ኮቪድ-19 ወረርሽን ከጊዜ ወደ ጊዜ ያው ቁጥሩ እየጨመረ እንዳለ ነው መረጃዎች የሚያሳዩት። በተለይ ከጥር ወር ጀምሮ ነው እንግዲህ ወይቡ በጣም መጨመር የጀመረው። አሁን እንግዲህ በእያንዳንዱ ሳምንት ካለፈው ሳምንት አንጻር ያው የመጨመር ያው ወራትን ወራደር የአሁን ወር ከዛኛ ወር አንጻር ኦልሞስት ያው በጥቅ የመጨመረ እንትኖች ያሳያል። እና በአጠቃላይ እንግዲህ ግንዛቤያችን ያው በጣም ርጭቱ እየጨመረ እንደሆነ ነው። ያንን እንደ ማሳያ የምንጠቀምባቸው አንዱ እንግዲህ በተለይ ከምንወስዳቸው ናሙና ውስጥ በሽታ የሚገኝባቸው ሰዎች ወይም የፖዘቲቪቲ ሲሬት ንትና ቅርብ በፊት በነበረው ወቅት አብዛኛው ከአስር ፐርሰንት በታች የነበረ ቁጥር ነው የነበረን። አሁን ባሉት ሁለት ሶስት ወር ግን ኦልሞስ ያው አስራ ቤት እየገባ አሁን ያው ሀያ አምስት ሀያ ስድስት አካባቢ ነው ያለው። ባለፈው አንድ ሳምንት አንጻራዊ የሆነ የመቀነስ ወጦች ታይተዋል። አንድ ሳምንት ግን ኦቨሮል ቀን ፈን ብሎ ለመናገር ያው ትሬንዱ በደንብ ስቴብል ሆኖ ማየት ያስፈልጋል። ሰው በአጠቃላይ የፖዘቲቭ ስቴቱ የወሩን አማካይ ካየን እንደጨመረ ነው ያሳየው። በዛው ልክም ደግሞ የፖዘቲቭ ሲጨምር የሚገኝባቸው የሰዎች ቫይረሱ ፖዘቲቭ ሆነ የሚገኙ የሰዎች ቁጥር በእለታዊም ሳምንታዊ ቁጥሩም ስናየውም ከመዛኛው ወር አንጻር ጭማሪ እንዳለው ነው። ባለፈው አንድ ወር አማካይ ወንቱን ስናየው ኦልሞስት በቀን እስከ ሁለት ሺህ ሰው ቫይረሱ የተገኘበት እንደሆነ የሚያሳይ ቁጥር ነው ያለን። ያንን ተከትሎም ደግሞ እንግዲህ የሕክምና አገልግሎት ወይም እገዛ የሚፈልጉ የሰዎች ቁጥር በተለይ በኢትዮጵያ የሕክምና እንትን ውስጥ አብዛኛው ሰው ምልክት የሌለው እና ቀላል ምልክት ከሆነ በቤት ሕክምና ራሱን ያክም ራሱን ለይቶ እንዲያቆይ ነው የሚመከረው። ነገር ግን የተወሰነ መካከለኛ የሆነ ምልክት ኖሮት በተለይ ደግሞ ተጨማሪ የሕክምና ተጓዳኝ ችግሮች ካለው ወይንም ደግሞ ያው ጽሩ የሆነ ህግና ፍላጎት የሚፈልግ ሰው ደግሞ በጤና ተቋም ውስጥ መጥቶ እንዲታከም ይፈልጋል እና ያንን ቁጥር ከጊዜ ወደ ጊዜ ስናየውም በጣም እየጨመረ ነው ያለው። አሁን ከሶስት ከአራት ቀን በፊት አንድ ሺህ ሀያ ሰባት ሰዎች ድረስ የደረሰበት ነበረ። ትላንትና ከትላንት ያለ ደግሞ ወደ ዘጠኝ መቶ ሀያ ቤት ውስጥ የወረደበት ሁኔታ አለ።

በአማካይ በቀን የሚመረን የጽኑ ህክምና ከሁለት መቶ እስከ ሁለት መቶ ሀምሳ ዘለለ ከተባለ ከሶስት መቶ የሚበልጥ አልነበረም እና አሁን ግን ኦርሞስ ወደ አንድ ሺህ ደረጃ የተጠጋበት፣ ይህ ቁጥር ደግሞ ያው ትርጉም የሚኖረው እንደ ሀገር ካለን የጽኑ ህክምና አቅም አንፃር ሲወዳደር በጣም ከፍተኛ ነው። እንደ ሀገር አሁን ያለን በተለይ ለኮቪድ አስራ ዘጠኝ ተብሎ ያለን የጽኑ ህክምና የሌሎች የጽኑ ህክምና ሳያካትት ወደ ስድስት መቶ ስልሳ አንድ አካባቢ ነው ያለን። አሁን ግን ያው የህሙማን ፍላጎት ቅድም እንደገለጽኩት ኦልሞስት አንድ ሺህ የደረሰበት ሁኔታ ይሄ ያለን አቅምና ፍላጎት ያው ምን ያህል እየተጣጣመ እንዳልሆነ የሚያማለክት ነው። እንግዲህ ሁሉም ሰው እንደሚረዳው የጽኑ ሕክምና አገልግሎት ማስፋት በጣም ያው ብዙ ወጪ የሚፈልግ ከመሆኑ ጋር ተያይዞ እንደኛ ሀገር ባሉ ውስን አቅም ባላቸው ያው ሀገሮች የጽኑ ሕክምና አገልግሎትን በሚፈልገው ሌብል እና በአጭር ጊዜ ማስፋፋት የሚቻል ነገር አይደለም። እንግዲህ ይህም በአለፈው አንድ ዓመት በተደረጉ ሰፊ ዝግጅት ነው የዚህን ያህል ከፍተኛ ቀን ማስጠር የተፈቀደ የተቻለው። ያ ጎኖ ጎን ነገር ማስተካከያዎች እየተሰራ ቢሆንም ትልቁ ነገር ቁጥር አሁን ባለው ትሬንድ በመጪው ሳምንታት ዝናሞናት የሚቀጥል ከሆነ ለጤና ስርዓቱ ከፍተኛ ያው ጫና እንደሚሆን እና ከዛ ጋርም ተያይዞ አገልግሎች በሰዓቱ ላይ ያገኙ እንደሚችሉ አማራካች ነጥቦች እንዳሉ ነው እንግዲህ አጠቃላይ ጌታችን ህዝብን ህሙማን ቁጥር መስፋፋት ጋር ተያይዞም ደግሞ እንግዲህ የሞት መጠንም ጭማሪ እያሳየ ያለበት ሂደት ነው። እንግዲህ በዚህ ሁለት ወር ውስጥ ያየ ነው። አሁንም ወረርሽኝ ከጀመረ ከፍተኛውን የሆነ የዕለታዊም ሆነ የወርሃዊ ሞት በተለይ በጤና ተቋማት ውስጥ የተመዘገበ ሞት የተፈጠረው በዚ ሁለት ወር ውስጥ አካባቢ ነው። ስለዚህ አሁን በአማካይ በሳምንት ሀያ ሰባት ሀያ ስምንት ሰው እየሞተ እንደሆነ ነው። እንግዲህ አማካይ ነው እንጂ ሁን የትላንትና ብናየው አርባ ሰባት ሰው አካባቢ ህይወቱ እንዳለፈ ያሳያል። ስለዚህ አርባ ቤትም አርባ እየተመዘገቡ ቁጥሮች ቢኖሩም አማካዩ አቬሬጁም ግን ሀያ ስምንት ሀያ ሰባት ሰው በየቀኑ እየሞተ እንደሆነ ያመላክታል። ይሄ እንግዲህ ቅድም እንደተናገርኩት ወረሽ ከጀመረ በጣም ትልቁ ቁጥር ነው። ሁለተኛው ግን ያው ሁላችንም ታሳቢ ማድረግ ያለብን ይሄ ቁጥር ስናየው በጣም ትንሽ ሊመስል ይችላል። ግን ይሄ ቁጥር የጤና ስርዓቱ ደረስንባቸው በሕክምና ማዕከል ውስጥ ገብተው መሞታቸውን ያረጋገጥናቸው ናቸው እንጂ በተለያየ ምክንያት በሽታቸውን ሳያቁም ቢ በተለያየ የሕክምና ገብቷ ክፍል በቤታቸው የሚሞቱ ይዞም በጤና ተቋም ሆነው ግን የሕክምና ማዕከላት ካልሆኑና ያው ኮቪድ ሳይመረመርላቸው በሽታቸው ሳይታወክላቸው ሊሞቱ የሚችሉ ያው ተጨማሪ ብዙ ሰዎች ሊኖሩ እንደሚችሉ ታሳቢ እናደርጋለን። ስለዚህ ትልቁ ግን የሞት ሂደት እየሄደበት ያለውን ስናይ ምን ያህል ችግሩ የማን እየሰፋ መሆኑን አመላካች ነጥቦች አሉ። ተጨማሪም እንግዲህ ከጤና ተቋማት እስከምናደርገው የሞት ምዝገባ ጎን ለጎን መቃበር ቦታዎች ላይም ከአዲስ ዩኒቨርሲቲ ጋር በጋራ ሆነን አንድ ጤና ስርዓት እኳ ባይደርስበት ያው እንግዲህ አንድ ሰው ሕይወቱ ካለፈ መጀመሪያ ወደ ወደ ቀብር ቦታ የሚሄድ ከመሆኑ ጋር ተያይዞ በቀብር ቦታዎች ላይ ሙሉ በሙሉ ላይ ምን ያህል የሞት መጠን ተጨመረ ከዛም ጥናቶች ይሰራሉ። ስለዚህ ያም ጥናት የሚያሳየው የአዲስ አበባ በተለይ አሁን የማርች ላይ ያለው የዴዝ አማ መጠን ከአምና ተመሳሳይ ማርች ጊዜ ጋር ስነብረለው ያው መጠነኛ ጭማሪ እንዳለው፣ በተለይ ደግሞ በአረጋውያን እድሜ ላይ ያሉም ደግሞ የሞት ሼሩ ያው በጣም እየጨመረ እንደሆነ ያመላክታል። ስለዚህ እነዚህን ሁሉ ደምረን ስናይ ኢትዮጵያ ውስጥ ያለው የኮቪድ አስራ ዘጠኝ ወረርሽኝ በፍጥነት እየተሰራጨ እንደሆነ ግልጽ ማሳያ ነጥቦች ናቸው ማለት ነው። ጤና ጥበቃ ሚኒስቴር እንደሚታወቀው በርካታ ጥረቶችን አድርጓል። ወረርሽኙ ከተነሳ ጀምሮ ግንዛቤ ለማስጨበጥ መሰረታዊ የሆኑ የጥንቃቄ መርሆችን ለምሳሌ የካላዊ ርቀትን መጠበቅችን፣ በውሃ ወይም በሳሙና መታጠብ፣ እንደዚሁም የፊት ጭንብሎችን ማጥለቅ የመሳሰሉ መሰረታዊ ግንዛቤ ማስጨበጫዎችን የተለያየ መልኩ አካሂዷል። ያ ምን ያህል ህብረተሰብ ውስጥ ሰርጿል ማለት ይቻላል? ሁለተኛስ ቢሞከርም እንኳን ቅድም እንዳነሱት በታዳጊ ሀገር ውስጥ ያለው የህብረተሰቡ አቅም አነስተኛ ከመሆኑ አኳያና የስራ ባህሪውም ለየት ስለሚል እንደ ምዕራቧ ዓለም ቤት ውስጥ ቁጭ ብሎ ከመስራት ይልቅ የግድ በአካል ተገኝቶ የሚሰሩባቸው ስራዎች ናቸው የሚበዙትና አሁን ደግሞ ምርጫዎችም አሉ። የአዳራሽ ስብሰባዎች ይኖራሉ፣ ሰልፎች፣ ህዝባዊ በዓላት በሚመጡበት ወቅት እንደዚሁ በገበያ ቦታ ላይ በብዛት የመሰብሰብ ሁኔታዎች አሉና ግብር ላይ ለመዋል ምን ያህል አዋኪ ነው? ምንድን ነው መደረግ ያለበት? ይላሉ ይህ በሽታው ከመጣ ጀምሮ የኮቪድ አስራ ዘጠኝ ወረርሽኝን ያው ህብረተሰቡ ስለ በሽታው ግንዛቤው እንዲኖረው ለማድረግ ያው እርሱን በመግባ ላይ እንደጠቆሙት ብዙ ስራዎች ተሰርተዋል። የነዛ ኦልሞስ እንግዲህ ላለፈ አንድ አመት የተሰሩት ስራ ውጤቶች በተጨባጭ ወይም በማህበረሰቡ ምን የግንዛቤ ለውጥ አባል ቢሎ እኛም እንግዲህ ከፋፊ ጥናቶችን አካሄደናል እንዲሁ በእኛም በሌሎች የተለያዩ አካላት ኦልሞስ በመላ አገሪቱ ከፋፊ የተሰሩ ጥናቶች የሚያሳዩት የመሰረታዊ እውቀት ከፍተኛ ደረጃ ላይ እንደሆነ ያሳያል። ለአብነት እንደው እንደመነሻ በወስድ የሆነ ማለት አስራ ሦስት ሺ በሚጠጉ ሀውሶች ተሄዶ የተሰራ የሰርቬ ጥናት የሚያሳየው ዘጠያን ዘጠና ዘጠኝ በመቶ ከጥናቱ ከተከናወነባቸው በማህበረሰብ ውስጥ ዘጠና ዘጠኝ በመቶ በአንድም በሌላ መልክ ስለ ኮቪድ ሰምቶ እንደሚያውቁ መረጃ ያሳያል። እነዚህ ስለ ኮቪድ ደግሞ ሰምተው ከሚያውቁት ውስጥ ዘጠና ሰባት በመቶ ደግሞ ቢያንስ አንድ የመከላከያ ዘዴ የኮቪድ መከላከያ ዘዴ በደንብ እንደሚያውቁ ጥናቶች ያሳያሉ። በሌሎችም የተሰሩት ጥናቶችም ሰፖርት የሚያደርጉ ተመሳሳይ ነው። የኦቨሮል ነው ልጅ ስለ በሽታው መሆነ ስለ መከላከያው ዘዴ በቂ እንደሆነ ያሳያል። ትልቁ ችግር ግን የከዚህ በፊት የሰራ ናቸው ከአንድ ስድስት ሰባት ወር በፊት የሰራ ጥናትም አሁን በቅርቡ ደግሞ የሰራ ነው ጥናትም ተመሳሳይ ውጤት የሚያነቱ ግን እውቀት ቢኖርም እነዛ እውቀቱ ያላቸው ሰዎች ስለ በሽታው አስከፊነት ላይ ያላቸው አመለካከት ግን በጣም ዝቅተኛ እንደሆነ ደግሞ ተመሳሳይ ጥናት ያሳያል። ሪስክ ፐርሴፕሽን እንግዲህ አንዱ ምንድነው ኮቪድ የሚባለው በሽታ አንተን ሊይዝ ይችላል ወይ ተብሎ ሲጠየቅ አዎ ብሎ የሚገምቱት ከአንድ ሶስተኛ በላይ አድርግ። ሁለተኛ በተመሳሳይ ደግሞ ቢይዝህ ደግሞ አንተ ላይ ጉዳት ሊያደርስ ይችላል ለሞት ሊዳርግህ ይችላል ወይ ብሎ ሲጠየቁም ደግሞ አሁንም አዎ ብሎ የሚያጡት ከአንድ ሶስተኛ በላይ አደልጡ። ስለዚህ ትልቁ ችግር ያለው ምንድነው? ስለ በሽታው መሰረታዊ እውቀት ጥሩ ስራ የሰራን ቢሆንም የበሽታውን አስከፊነት ከማሳወቅ አንጻር ግን አሁንም ሰፊ ክፍተቶች እንዳሉ ጥናቶች ያሳያሉ። እንግዲህ ይሄ ለምን ሆነ? ለምን መስጠው መሰረታዊ ቀብ ነገር ግን በሽታውን ለምን አሳንሰው አይ የሚለው ደግሞ እንግዲህ የብዙ ኦፍኮርስ ራሱን ችሎ ጥናት የሚፈልግ አንድ ኤሪያ ነው። ግን እንደ ማህበረሰብ ያው መጀመሪያ አካባቢ እንግዲህ ዓለም ላይ የነበረው ነገር ሁላችሁ እንደምታውቁት በጣም አስፈሪ፣ በተለይ ጣሊያን ላይ ያየነው ነገር ሁሉም ሰው ያው እንደ ሀገር በሰራ ነው። በሌሎች ዓለም ሲከናወን የነበረው ነገር የሚል የዘገበው ቁጥር ሁላችንም በጣም በከፍተኛ ድንጋጤ ስለነበርን ያው ፍርሀት የወለደው ያው ግንዛቤ ሁሉም ሰው በሽታውን በጣም ያው ፈርቶ ያው አንዳንዴም ትንሽ አግዝፎ የማየትን ስሜቶች እንደነበሩ ነገር ግን በሽታ ወደ እኛ ሀገር ከገባ በኋላ እንግዲህ ሁላችሁ እንደምታስታውሱት የመጀመሪያው ገባ ሲባል ያው መንግሥት ስለከለከለው ብቻ አይደለም፣ ሁሉም ሰው በጣም በከፍተኛ ፍርሃቱ ሆኖ ራሱ ጠብቆ ነበር ሁሉ በዚህ እንቅስቃሴ ውስጥ የነበረው። ግን ጊዜ በሄደ ቁጥር እንግዲህ ሰው አይምሮ ውስጥ እንግዲህ ኢትዮጵያ ውስጥ በጣም ትልቅ የሆነ ካታስትሮፊ ሊፈጠር ይችላል የሚል እይታ ስለነበረው ያ ነገር ግን በፈራው ልክ አለማየቱም ሁለተኛም ደግሞ አንድ ሰው ራሱ ተይዞም ወይ ቤተሰብ ተይዞም አንዳንዱ ምልክት የሌላቸው ሰዎች ብዙ ስለነበሩ ምንም የተለየ ነገር ሳይሆኑ ሰዎች ሲድኑ በተወሰነ ጊዜ እነዚህ ነገሮች ማየታቸው እና እነዚህ አይነት መረጃዎች በየቦታው መስፋፋታቸው እንግዲህ በሽታውን በተወሰነ ደረጃ አቅልሎ የማየት ኢትዮጵያኖችን፣ ይሄ በሽታ አይበግርም፣ እኛ ጋር ሙቀት ስለሆነ ብዙ ትና ተጋም እንዲህ የተሳሳተ አመለካከቶችም ከጊዜ ወደ ጊዜ እየሰፉ መምጣታቸው በሽታው ፖለቲካ ነው፣ መንግስት ለፖለቲካ ፐርፐዝ ብሎ የሚያሰራ ነገር አይደለም፣ የሚል ሀሳቦች መምጣት በሽታውን ከምርጫ ጋር ያው አገናኝቶ ሌላ ትርጉም መስጠት ሰው የብዙ ነገሮች ድምር ሆኖ በማህበረሰቡ በተወሰነ መንገድ ቢሆን ሚስአንደርስታንዲንጎች እንዲፈጠሩ ተደርገል። ከሱ በላይ ግን በተለይ ደግሞ በየደረጃው ያለን ተጽዕኖ ፈጣሪ በግለሰብ ደረጃ፣ በአመራር ደረጃ በየደረጃው ያሉ የተለያዩ ለህብረተሰቡ አርአያ ሆነ መቅረብ የሚገባቸው የህብረተሰብ ክፍሎች ያንንም በተጨባጭ አድርጎ ማሳየት አለመቻላችን የተለያዩ ስብሰባዎች፣ ስብስቦች እንግዲህ ኃላፊነት መውሰድ በሚገባቸው አካላት በተጨባጭ እየተደረገ በየሚዲያው በእንትን ሲያይ እንግዲህ ህብረተሰቡ ላይ ከፍተኛ የሆነ መዘናጋት እንዲፈጠር ለማድረጉ ያው ዋና ምክንያቶች እነዚህ ናቸው። ለናስባለ ሰው ባቸው ስተፈስበው ግንዛቤ ጥሩ ነው፣ ነገር ግን በሽታው አስከፊ ሊሆን እንደሚችል ና እንደ ግለሰብም እንደ ቤተሰብም እንደ ማህበረሰብም ከፍተኛ ጉዳት ሊያደርስብን እንደሚችል ከመገንዘብ አንጻር ከፍተኛ የሆነ የሚስ ፐርሲፕሽን ወይም ሎው ሪስክ ፐርሲፕሽን በማህበረሰብም በተለያዩ ተጽዕኖ ፈጣሪ ሰዎችም በአመራሮችም ደረጃ በስፋት እንዳለ በትክክል የሚታዩ ነጥቦች አሉ። እንግዲህ ይሄ በዋናነት ትልቁ ሀሳብ እና አሁን ያለውን ሂደት በተለይ የምንፈልጋቸው የመካከያ ዘዴዎች ወደ ምንፈልገው ደረጃ ከማስገባት አንጻር የሚሰጥ ነው። እሱ ነው። ሁለተኛው ግን ያው እንደ ሀገር መቼም ኮቪድ አስራ ዘጠኝም ብቻም ሳይሆን ብዙ የተለያዩ በጣም ኮምፒቲንግ የሆኑ ሌሎች ኢመርጀንሲዎችም ነው። እንግዲህ እንደ ሀገር ማነግ እያደረግን ይህም ያለ ነው። እንግዲህ በሽታው ከጀመረበት ጀምሮ በተለይ ከወርሃ ሐምሌ ነሐሴ ጀምሮ ያለውን ሂደት ብናየው ያው ከፍተኛ የሆነ የጎርፍ አደጋ የነበረበት በጣም የመንግስትን ትኩረት የሚወስዱ የአንበጣ ወረርሽኝ ሁላችሁ የምታስታውሱት ነው። ከዛ ቀጥሎ ግ ያው እንዳገር የነበሩ የጸጥታ ሂደት የምናውቀው ነው። እነዚህ ነገሮች ደግሞ ያው እንግዲህ በአጠቃላይ ምላሹ በሚፈለገው ጥንካሬ ትኩረት አግኝቶ በየደረጃው የመከላከያ ዘዴዎችን እንዲተገበሩ ከማድረግ ለህብረተሰቡም አርአያ ከመሆን እነዚህ እነዚህ ነገሮች ያው በጣም አፌክትድ አድርገውታል። አጠቃላይ ያለው ምላሽ ብለን የምንረዳው በተለይ ደግሞ የአስቸኳይ ጊዜ አዋጁ መስከረም ሀያ አምስት አካባቢ ከተነሳ ጊዜ ጀምሮ ደግሞ የአዲሱ መመሪያ መስከረም ሀያ አምስት ነው። አስቸኳይ ጊዜ አዋጁ ኮርስ ያለበት ቀደም ብሎ ነው። የሆነ ሆኖ ግን የአስቸኳይ ጊዜ አዋጁ ማለት በአብዛኛው ማህበረሰብ የተረዳበት ማረዳድ ብዙ ስራዎች ሚሰሩ ያው በሽታው ቅድም ያልኩ ሀሳቦች ላይም ተደምሮበት ብዙ አሳሳቢ እንዳልሆነ ያው መንግሥት አዋጁን ያስነሳው ያው ችግር ከዚህ በኋላ ባላቻጋነ የሚል ሀሳብ መምጣቱ ለተወሰነ ጊዜም ቢሆን ተቋም የነበሩ ማህበራዊ ግንኙነቶች እንግዲህ ዘመድ ከዘመድ መተያየቅ ያው ለቅሶ፣ የሰርግ ፕሮግራሙ እነዚህ እነዚህም ተቋማት ላይ የነበረው ሂደትም በጣም ሙሉ በሙሉ ያው ኮቪድ የለም እስከሚባል ድረስ በጣም ወደ ኖርማል የተመለሱበት ሂደቶች ባለፉት ስድስት ሰባት ወሮች ኢትዮጵያ በጣም በስፋት ከከነው ማለት ነው። ልክ ቅድም አንተ እንዳልከው እንግዲህ እነዚህ ችግሮች ያው በጣም ከልክ በላይ የሄዱ ሲመጡ በተለይ ከጥር ወር ጀምሮ እኛም አያው ይሄ ነገር አሳሳቢ መሆኑ የተወሰነ በተለይ ደግሞ የጭማሪ ምልክቶች ባየንበት ጊዜ ለማህበረሰብም፣ ለተለያዩ ባለድርሻ አካላትም ይሄ ችግር ያው ሀሳቢ ሊሆን እንደሚችል ኮቪድ ኢትዮጵያ ውስጥ ድርጅቱ መስፋፋት ምልክቶች እያሳየ መሆኑ እንግዲህ ሰፋፊ የሆኑ የህበያው ግንዛቤ ማስጨበቂያ ስራዎች በተለይ በየማነው ሕክምና ማዕከላት ላይ ያሉ ሁኔታ ህብረተሰቡ እንዲያውቀው የማድረግ የተለያዩ የህብረተሰብ ተጽዕኖ ፈጣሪዎች ጉዳዩን እንዲረዱትና ለህብረተሰቡ ያው ግንዛቤ እንዲፈጥሩ ያው ትልልቅ ስራዎች ተሰርተዋል። ከዛም አልፎ እንግዲህ በዚሁ እንዳልኩት በጥር ወር አካባቢ በተለይ የመከላከያ ዘዴዎችን ሙሉ በሙሉ ወደ ስራ ማስገባት አለን በሚል ለዚህ ምላሽ ያው የተቋቁሞ የነበረው ግብረ ኃይል ወደ ስራ እንዲገባ የማድረግ እንዳዲስ ከሚኒስቴሪያል ግብረ ኃይል ጀምሮ በየደረጃ የማቋቋም እና በተለይ ደግሞ እንድናገለግለው ማስኮን ያድርጉ የሚል ሰፊ የሆነ ሀገራዊ ንቅናቄ ያው ተጀምሮ በየ ክብሉ ላውንች እንዲደረግ የማስጀመሪያ መርሃ ግብር በርዕሰ መስተዳደሮች እየተመራ ማስክ ማድረግ በየቦታው ግዴታ መሆኑን ያው በዛ ሂደት ያው ተጠናክሮ እንዲገባ ብዙ ስራዎች ተሰርተው ነበር ግን እነዛም በሚፈልገው ደረጃ ያው ወደ መሬት አልወረዱም ነበረ። ስለዚህ ያው እንግዲህ ጥረቶቹ በዛ ሂደት ሳይቆሙ እንግዲህ በተለይ አሁን ደግሞ ካለፉት ሶስት ሳምንታት አካባቢ በጣም ተመልሶ ያው ችግሩንም የባለድርሻ አካላት በማስረዳት አሁን ጠንከር ያለ የህግ ማስከበር ስራ እንደ ሀገር ተጀምረዋል። በተለይ ቅድም እንዳልኩት ከማርች ትንቲ ናይን ጀምሮ መቲን ጥሩ ስራ በመሰራቱ አሁን የአጠቃላይ የመከላከያ ዜሬቹ በአንጻራዊ ከነበርንበት መነሻ አድርገን ስናይ ሰፊ ለውጦች አሉ። ለእንደው አዲስ አበባ ዩኒቨርሲቲ አሁን በየሳምንቱ የሚሰራው ጥናት አለ። ከአስራ አምስት ከተማዎች ላይ በየዘርፎቹ በባንክ በእምነት ተቋማት፣ በገበያ፣ በትምህርት ቤት፣ በትራንስፖርት እነዚህ እነዚህ ኤሪያ ላይ ህብረተሰቡ አካላዊ ርቀት እና የፌስማስክ ዩዙ ምን ይመስል የሚለው ላለፉት ስድስት ወር በየሳምንቱ ያ መረጃ እየሰበሰብን በጋራ ምናጠናው ጥናት አለ። በዛ ጥናት መሰረት ይሄን ህግ ማስከበር ከጀመር ጀምሮ በአስራ አምስቱ ከተማ አማካይ የፌስማስኪዩ ከሰላሳ አራት ፐርሰንት ወደ አርባ ሰባት ፐርሰንት እንዳደገ አዲስ አበባ ላይ ከሀምሳ ሁለት ፐርሰንት የነበረው ወደ ስልሳ ዘጠኝ ፐርሰንት እንዳደገ ያሳያል። በዛ ልክም በተወሰነ መልኩ ቢሆን አካላዊ ርቀቱ መሻሻል እያሳየ እንደሆነ ያሳያል። ነገር ግን ቅድሚያው ይሄ ጥሩ ጅምር ቢሆንም በሽታውን ስርጭት ለመከላከል በሚያስችል ደረጃ በቂ አይደለም። አሁን ምክንያቱም እነዚህ ነገሮች መሻሻል ቢኖሩም ቅድም እንዳልኩት ከባለፈው ሳምንት ጀምሮ የተወሰነ መጠነኛ የፖዘቲቪቲ የኬዝን መቀነስ እያሳየ ነው። ሜይ ቢ የዛሬ ሁለት ሶስት አመት የተሰራ ነው ስራ ውጤት ቢሆን ይችላል። ነገር ግን እነዚህ የሀብሀዊያዊ አበረታች ውጤቶች እያየን ብንሆንም አሁንም ቢሆን ያልቆሙ የትልልቅ ስብሰቦች አልፎ አልፎ ያጋጥማሉ። ያው ከኛ አቅም ቁጥጥር ውጭ የሆኑ የተለያዩ የሰልፍ አይነቶች፣ የፖለቲካ ድጋፍ ሰልፎ እንግዲህ አንዳንዶችም ደግሞ እንግዲህ አሁን ሀገር እንደ ሀገር በሚፈጠሩ የተለያዩ እግዚአብሔር አሁን ኢትዮጵያ ተያይዞ የሚከናወኑ ያው ትልቅ ሰዎችን ያሳተፉ አካላዊ ርቀት የሌላቸውን አሁን መሰረፋት የለን በሚባል ደረጃ በጣም ከፍተኛ ቀረረ ያው የተለያዩ ሰልፎችም ያው ይከናወናሉ። ቅድም ያልኩት የተለያዩ ያው ስብሰባዎችም የፖለቲካ የምረጡኝ ስብሰባዎችም አሁን እና የእነተማ ላይ ደግሞ በተለይ በ ተቋሙ ደረጃ ሳይሆን ያው አንዳንድ በጣም ብዙ ተከታይ ያላቸው መምህራንም በተለያዩ እምነት ላይ ያሉም ብዙ የምዕመናንን መሰብሰቦ ትምህርት የመስጠትን እንዲ አልፎ አልፎ ከመመሪያ ውጭ የሚከናወኑ ነገሮች አሉ። ያው በአንዳንድ የመንግስት ተቋማትም እነዚህ እነዚህን ተላልፎ የመገኘት ሁኔታ አለ። እነዛን ሙሉ በሙሉ እንግዲህ ወደ ስርዓት ለማስገባት የህግ ማስከበሩን ስራ ቀደም የማጠናከር ሂደት በደንብ እየተከናወነ ነው ያለው። ስለዚህ አሁን ከአቃቤ ሕግ፣ ፖሊስ፣ የኪ ሴክተሮች እንደ ትራንስፖርት፣ ንግድ፣ ባህልና ቱሪዝም እና ተጨማሪ ንትኖችን የያዘ በጋራ ሆነው በተለይ ከፍተኛ ህዝብ የሚበዛባቸው ከተማ እና ሰብመሰባት የሚበዛባቸው የእምነት ተቋማት፣ የገበያ ቦታዎች፣ ትምህርት ቤት ትራንስፖርት ስለዚህ፣ የተለዩ በጣም የተቀረጡ ኤሪያ ላይ በተለይ ማህበረሰቡ በማሳተፍ ወጣቱንም በስፋት በማሳተፍ የህግ ማስከበር ስራ እና የማስተማር ስራውን ጎን ለጎን እንደ ሀገራዊ ንቅናቄ ኦልሬዲ የተጀመራለ ከመጭ አንድ ሳምንት ጀምሮ ደግሞ በብዙ ሺህ የሚቆጠሩ በጎ ፍቃደኛዎችንም ያው ኦርየንት አድርጎ ወደ ስራው ለማስገባት ያው ፊ ዝግጅቶች እየተካሄዱ ነው። በአጠቃላይ ያው እንግዲህ ያልከው ያው ችግሩ እየሰፋ ነው ችግሩን ለማስፋት ከኬንያ ያስገዳቤ አንፃር ያው የተወሰኑ መሰረታዊ እውቀት ላይ ጥሩ ነው፣ ግን ችግሩን የችግሩን መጠን በትክክል ከመረዳት አንፃር ክፍተት አለ። ያን ክፍተት ለመቅረፍ ደግሞ እንደ አዲስ ያው አሁን ያለው ሁኔታ አስገድዶን ቢሆን ሁሉንም ባለድርሻ አካላት ወደ የኦቦ የማረጉ ስራ አሁን በሂደት ጥሩ ነው ያለው። ስለዚህ አሁን ያለንበት ሂደት የምርጫም ከመሆን ተያይዞ ስለዚህ እነዚህ በጣም መሰረታዊ የሆኑ አካላትን በጋራ በማዋሃድ በከፍተኛ ያው የመንግስት አመራሮች እና በቴክኒካል ቲም በየክልሎቹ አቋቁመው ወደ ስራ የመግባት ስራዎች ተጀምረዋል። ስለዚህ ከፊታችን ያለው እንግዲህ ዋናው አገራዊ ክንል ተያይዞ ምርጫን ስናከናውን ህዝባችንን ጤና እየጠበቅን መሆን ስላለበት እሱንም በደንብ ትኩረት ባደረገ በጋራ የመስራት ሂደቶች ያው ተጀምረዋ ነ ዶክተር ሚዛን ኪሮስ በኢትዮጵያ ጤና ሚኒስቴር የኮሮና ቫይረስ ብሔራዊ ግብረ ኃይል አስተባባሪ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ። ከሳሁን እኔም ብዙን ስለሰጠኝ ና በተለያየ ዓለማት ላሉ ዜጎቻችን ስለ ሀገራዊ ሁኔታውን ለማብራራት ብዙን ስለሰጠኝ አመሰግናለሁ።